ከማህበረሰብ okay, ለማህበረሰብ ዶክተር ሸሪፍ ሰይድ፣ በአውስትራሊያ ፌዴራል መንግስት ክሊን ኢነርጂ ሬጉሌተር ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ። በቅድሚያ ደጀን ቅርቡ ዩናይትድ ስቴትስ ኢትዮጵያ ላይ በትግራይ ላይ በተከሰተው ቀውስ ሳቢያ በተወሰኑ ባለስልጣናት ላይ የቪዛ ማዕቀብ ጥላለች። እንደዚሁም በኤርትራ ከዛም አልፎ የጸጥታ ኃይል ባለስልጣናትም እንደዚሁ አክሎ የህወሀትንም አባላት እንደዚሁ መካከል ከዚሁ ጉዳይ ጋር እንቅፋት ፈጥረዋል የተባሉ ሰዎች ላይ ማዕቀብ ጥላለች። ይህ ምን ማለት ነው? በእርሷ አተያይ፣ ለነዚህ ማዕቀብ ለጣለባቸው ግለሰቦች ላይ ምን አይነት ተጽዕኖች ያሳድራሉ? ሲልም በአገር አቀፍ ደረጃ። አመሰግናለሁ፣ ካሳሁን እድሉ ስለሰጠህን። ወደ ጥያቄ ስመጣ ማዕቀቡ በጣም ሰፊ ነው። ሰፊ የሚያስብለውም ሁሉም ግጭቱ ወይም ደግሞ ባለው ጦርነት ተሳታፊ የሆኑ ኃይላት ያካተተ በመሆኑ በሱ ብቻ ሳይሆን ማዕቀቡ በአንድ ነገር ብቻ የተንጠለጠለ ሳይሆን ቪዛ፣ የኢኮኖሚ ማዕቀብ፣ የጸጥታ ማዕቀብ ያካተተ በጣም በጣም ሰፊ ማዕቀብ እንደሆነ ነው ያየነው። ምንም ማዕቀብ ያው ዘግይተዋል የሚል አስተሳሰብ አለን ማለት ተገቢ ነው። ቀደም ብሎ ቢሆን ብዙ ነገሮችን ማስረት ይቻል ነበር። ወደዚህ ደረጃ ለመድረስ ብዙ ሂደቶችን ተኪደዋል። ዲፕሎማሲያዊ ሂደቶችን ምክንያቱም ተወካዮችን ከመላክ ማለት የፕሬዚደንቱ ከፍተኛ ሴናተር ኩልስ መጀመሪያ በመላክ ከዛም በኋላ የአፍሪካ ቀንዱ ተወካይ ፍሪትማንን በመላክ ማለት በአፍሪካ ሕብረትን በኩል እንዲታይ በማድረግ ብዙ ጥረቶችን ከተደረገ በኋላ በተከታታይም በውጭ ጉዳይ ሚኒስትሩ በአንቶኒ ብሊንከንም መደዋወል ነበሩ ከጠቅላይ ሚኒስትሩ ጋር። እነዚዎቹን ታልፈው ነው እዚህ ደረጃ የተደረሱትና፣ ይሄ ማለት አሜሪካኖች መሬት ላይ የተቀየረ ነገር እንደሌለ ካዩ በኋላ ይዘውት የመጡት ማዕቀብ ማዕቀብ ነው። ገና ወደ ተግባር አልተገባም። አሁንም እድሎች አሉ። ወደ ተግባር ይገባሉ ብለን እንጠብቃለን። ይህንን ነው ማየው። ዶክተር ሸሪፍ በርሶ በኩል ያለው አተያይ ምንድን ነው? ምን አይነት ተጽዕኖዎችን ሊያሳድር ይችላል? አሜሪካ የጣለችው እና ወደፊትም ደግሞ ለማስፋት አስባ ያለችው የማዕቀብ ጉዳይ ማዕቀቡ ምን አይነት ውጤት ያመጣል የሚለውን ከመንካቴ በፊት እንደምትፈቅድልኝ ከሆነ ወደዚህ ማዕቀብ የመሩትን ሁኔታዎች እንደ ጠቀስ ጠቀስ ባለ ጥሩ ነው፣ ምክንያቱም ያ ማዕቀቡ ተገቢ ነው አይደለም፣ የሚለውንም ነገር አብሮ ስለሚነካው ብዬ ነው። እንግዲህ ማዕቀብ የጣሉበት ጉዳዮች አንድ አራት ነገሮችን ጠቅሰዋል። አንዱ በትግራይ ውስጥ ያለው ግጭት መቆም አለበት፣ የኤርትራ ወታደር መውጣት አለበት፣ የማን መራት ቫሌሽንስ ጉዳይ ተጣርቶ እርምጃ መወሰድ አለበት የሚል ትግራይ ውስጥ ያሉትን ሁኔታዎች የሚጠቃቀስ ምክንያት ጠቅሰዋል። የምርጫ ጉዳይንም ጠቅሰዋል። ምርጫውንም ይቃወማሉ ከዛ ጋር ተጓዳኝ የሆኑ ነገሮችን አንስተዋል። በእነዚህ ምክንያቶች ነው ማዕቀብ የምናደርገው ይላሉ። ምርጫውም እንዲተላለ ይፈልጋሉ። ትግራይ ውስጥ ያለው ነገር ዋናው ነገር ነው። እንዴት ተጀመረ የሚለው ግን ግልጽ ነው። መቼም በይፋ በሜዲያ ላይ ያየነው ነገር ነው። ድብቅ ነገር የለውም። ቲፒኤልኤፍ የመገንጠል አዋጅ አወጀ በኢትዮጵያ ላይ። እንዴት ቢባል፣ ሕገ መንግስቱን በጣሰ ሁኔታ ሲጀመር የራሱን መከላከያ ሰራዊት አቋቋመ አይፈቀድም። በኢትዮጵያ ህገ መንግስት መሰረት ክልሎች ፖሊስ ኃይል ነው የሚያቋቁሙት። ትግራይ ግን ቲፒኤልኤፍ ግን የትግራይ መከላከያ ኃይል ብሎ ስያሜ ሰጡ። የራሱን መከላከያ ጦር አቋቋመ። ነፍስ ወከፍ መሳሪያ ባለፈ ከባድ መሳሪያዎችን አስታጠቃቸው። ዘን ከውስጥ የኢትዮጵያን መከላከያ ሰራዊት አጠቃ፣ ብዙ ሰዎችን ገደለ፣ ብዙ መሳሪያዎችን ዘረፈ። ዘን ይህን ባደረገ በማግስቱ ዶክተር ደብረ ጽዮን ቴሌቪዥን ላይ ወጥቶ ከዛሬ ጀምሮ የትግራይ ሰማይ አየር ክልል ለማንኛውም በረራ የታገደ ነው። በትግራይ ክልል ውስጥ ማንም መግባት መውጣት አይችልም ከቲፒኤፍ መንግስት ፈቃድ ውጭ ብሎ አወጀ። መገንጠል ነው ይሄ። እንግዲህ ግን ደግሞ እነ አቶ ወደ ጌታቸው ረዳ እነ አቶ ሴኩትሬ የመሳሰሉ ሰዎች ወጡና ደግሞ ትልቅ ድንፋታዎችን አደረጉ። የኢትዮጵያ መከላከያ ሰራዊትን በአርባ አምስት ደቂቃ ከጥቅም ውጭ አድርገነዋል አሉ አቶ ጌታቸው ረዳ ማንኛውንም በትግራይ ላይ የሚበር አይሮፕላን እንመታለን፣ አይሮፕላኑ የሚነሳበትንም የሚያርፍበትንም ቦታ ሁሉ እንደበድባለን ብሎ ዛተ። ከዛቻም አልፈው ደግሞ ሮኬት ወደ አስመራ ሳይቀር፣ ወደ ባህር ዳር፣ ወደ ጎንደር ተኩሰው አየር ማረፊያዎችን መቱ። ይሄንን ሁሉ አድርገው የመገንጠል ፍላጎታቸውን በቃላት ብቻ ሳይሆን በተግባርም ካሳዩን በኋላ የኢትዮጵያ መከላከያ ሰራዊትንም መሳሪያውን ወርሰው ወታደሮቹን ገለው የሚያስሩትንም አስረው ከጥቅም ውጭ ካደረጉ በኋላ የኢትዮጵያ መንግስት አንቀጽ አምሳ አንድ የኮንስቲቱሽኑ አንቀጽ አምሳ አንድ ላይ የተሰጠውን ስልጣን ተጠቅሞ የአገርን ሉዓላዊነትና ቴሪቶሪያል ኢንቴግሪቲ ለማስጠበቅ ተንቀሳቀሰ። በዚያን ጊዜ ብዙ ሀይል ስለሌለው የኤርትራ መንግስትን ፈቅዶለት የኤርትራ መንግስት ሰራዊት ገብቶ ረድቶናል። የኢትዮጵያ መንግስት ረድቷል። የኢትዮጵያን ከመፈረካከስ አድኗል። ኤርትራ ሰራዊት እንግዲህ ኢትዮጵያ ውስጥ የገባው በኢትዮጵያ መንግስት ፍቃድ እንጂ በወራሪነት አይደለም። አሜሪካኖች እንግዲህ ይሄንን የመቃወም የሞራል ብቃቱም የላቸውም፣ የሕግ ግራውንድም የላቸውም። አንድ መንግስት የራሱን ቴሪቶሪያል ኢንቴግሪቲ የራሱን ሶቨሬኒቲ ለማስከበር ከየትኛውም ሌላ አገር እርዳታ ጠይቆ መቀበል እና ያንን ግዴታውን መወጣት ይችላል። የትግራይ ውስጥ ያለው ችግር መነሻ ይሄ ሆኖ ያለ አሜሪካኖች ያንን እንዳለ አድርገው ቆጥረው የኢትዮጵያ መንግስት በትግራይ ላይ በደል እየፈጸመ እንደሆነ የትግራይን ህዝብ እየጨፈጨፈ እንደሆነ አድርገው ነው ያቀረቡት። ይሄ ፌርነስም ይጎለዋል የተወላገደ ማካሄድ አድርጌ ያየዋለሁኝ። ግን ከጦርነቱ በኋላ ባለ ሁኔታ ደግሞ ምንድን ነው የቲፒኤልኤፍ ሰራዊት በሽፍትነት ውስጥ ተሰማርቶ ኢንፍራስትራክቸሮችን ያፈርሳል፣ ሰዎች ይገላል ከፍተኛ ባለስልጣናት ትግራይ ጊዜያዊ አስተዳደር ባለስልጣናትን ከሀያ ሁለት ሰዎች በላይ ገልጧል። ሰላማዊ ሰዎችን ዲፔልፍን የማይደግፉ ሰላማዊ ሰይፎችን ሰዎችን በየቦታው ገድሏል። የእርዳታ ሰራተኞችን ሳይቀር አፍኗል፣ ገድሏል። የዲጂታል ወያኔ አባላት ደግሞ ይኸው በኢንተርናሽናል ደረጃ ባቋቋማቸው ቴሌቪዥን ጣቢያዎችም ሆነ ሌሎች ሌሎች ሚዲያዎች በመጠቀም የትግራይን ህዝብ እንዳይረጋጋ እያወናበዱት ነው ያሉት። እንግዲህ ትግራይ ውስጥ ይሄ ሁሉ ከጀርባ ያለ ነገር ነው ገፋፍቶት፣ እዚህ የደረሰው። ና አሁን ያለው ሁኔታ ምንድን ነው? አሁን ያለው ሁኔታ እንግዲህ የኢትዮጵያ መንግስት ትግራይን ለማረጋጋት ጥረት እያደረገ ነው ያለው። በዚህ ውስጥ እንግዲህ አሜሪካኖቹ መጥተው ሂማን ራይትስ ተደፍሯል ለሚሉት ነገር ሂማን ራይትስ የተደፈረባቸው ሁኔታዎች እንዳሉ የኢትዮጵያ መንግስትም አምኗል። በዛ መሰረት ምርመራዎች እየተካሄዱ ናቸው። ከዩናይትድ ኔሽን የኦቻጋ ከኦቻጋ አንድ ላይ መተባበር የኢትዮጵያ ሂማን ራይትስ ኮሚሽን ማጣራቶችን እያደረገ ነው። የተወሰኑ ሰዎችም ደግሞ ለፍርድ የቀረቡበት ሁኔታ አለ። እንግዲህ ይሄ ነው ያለው ሁኔታ በዚህ ውስጥ የመጣ ማዕቀም ምንድን ነው የሚያስፈጽመው? ነው ተደራደሩ የሚል ነገር አለ። መደራደር በመሰረቱ ችግር ያለው ነገር አይደለም፣ ግን ቴሮሪዝም እየተካሄደ አይደለም የምትደራደረው የኢትዮጵያ መንግስት መልስ ይሄ ነው። እኔ ይሄ ማዕቀብ ያለ ቦታው የመጣ ነው የሚል እምነት አለኝ። ለጀንስ አሁን ለዶክተር ሸሪፍ ባነሱት ሀሳብ ላይ የእርስዎ ምላሽ ምንድን ነው? በጣም አመሰግናለሁ። ወንድሜ አቶ ሸሪፍ ሀሳቦቹን አንድ ሁለት ብሎ አስቀምጠዋል። ጦርነት ብለህ ማሳነስም ተገቢ አይደለም ባይነኝ። የዘር ማጥፋት ዘመቻ ነው እየተካሄደ ያለው። ይህንን ከአንድ ሁለት ብሎ ሲያስቀምጥ የመገንጠል አዋጅ አውጀዋል የትግራይ ክልል መንግስት የሚል ሀሳብ አንስተዋል። የትግራይ መንግስት የመገንጠል የሚል ሀሳብ ያቀረበበት ወይም ደግሞ ያሰማበትን አንድ ማስረጃ ማቅረብ አይቻልም በምንፈልገው ናሬሽን በመስጠት ካልሆነ በስተቀር ማለት ነው። ከዛ ደግሞ የራሱ መከላከያ አዋቅረዋል ይላል። ሌላው ክልል እንዳለው ኦሮሚያ ላይ ወይም ደግሞ አፋር ላይ ወይም አማራ ላይ እንዳለው ልዩ ኃይሎችን አሉት። ከዛ የተለየ አልነበረውም። መከላከያ የሚባል አላዋቀረም። የመንግስት ፕሮፓጋንዳ መንሰንኛ የምንለው ከሆነ እንደምሁል በጣም አስቸጋሪ ነው የሚሆነው። ከዛ መከላከያ አጥቅተዋል የሚል ሀሳብም አንስተዋል። ይህም የመንግስት ፕሮፓጋንዳ ነው። የመንግስት ፕሮፓጋንዳ ነው የምንልበት ዋና ምክንያት ጥቅምት ሀያ አራት ጦርነቱ ሲጀመር ከመጀመሩ ሳምንታት ቀደም ብሎ የኤርትራው ፕሬዚዳንት መጥቶ የኢትዮጵያ አየር ኃይል ሲጎበኛ አይተናል። ከዛም ደግሞ በዛ መልት የኢትዮጵያው ጠቅላይ ሚኒስትር ሳዋ ሄዶ የሳዋ አሰልጣኞችን ሲጎበኛ አይተናል። ጦርነቱ ከመጀመሩ ሶስት ቀን ቀድሞ የሱዳን አልቡርሃን የሚባለውን ሰውዬ አዳማ ድረስ አምጥቶ ሲሸልም አይተናል፣ መንገድ ለመዝጋት ከዛም አልፎም ተርፎም ደግሞ በወለጋ ላይ የነበረ። ከሁለት ቀን በፊት ወለጋ ላይ የነበረውን ሰራዊት ወደ ትግራይ በማንቀሳቀስ እዛ ወለጋ የነበሩትን የአማራ ተወላጆችን እንዲገደሉ ምክንያት ሁላ ሆኗል። ጦርነቱ ከመጀመሩ ከአንድ ቀን በፊት ጥቅምት 23 የትግራይ መንግስት የኢትዮጵያ መከላከያ ወደ ትግራይ ድንበር እንደተጠጋ ዋርን አድርገው ነበር። ይህ ሁሉ በሆነበት ይህንን ሳያንስ ጥቅምት 24 ዳይዋን የኤርትራ ሰራዊት ወደ ድንበር ገብተዋል። የኢትዮጵያ ሰራዊት ምረት ተገደለ፣ ተጨፈጨፈ የምንለው ሰራዊትም የቱሪዝም ጫፍ ፈጽሞ ወደ ኤርትራ ያሉት ሜካናይዝ ሀይሎችን ይዞ ሁላ ተሸጋግሮ በጾረናም በባድሜ ማለት ታንኮችን ሁላ ሲቀባበል የሚያሳዩ ማለት ቪዲዮዎች አሉ። ማለት ይህንን ነው የሚታወቀው። መሀል ትግራይ የነበሩትን ለመውጣት ሲፈልጉ አትወጡም በሚል ነበሩ። ስለዚህ ይህንን ነው አገሪቱ ላይ ያለው ከዛ ወደ አሜሪካ ሞራል የላትም፣ የሞራል ብቃት የላትም። ኤርትራ ተጋብዛ ስለገባች የሚለው አሜሪካ እያወራች ያለችው መሳት የሌለብን መጠላቷ እንዳለ ሆኖ ተጠርታ ግን ስጨፈጭፍ የሚፈቅድ ህግ የለም በዓለም። ለዓላዊነት የሚባለው አፍተርኦል ለዓላዊነት ያው ሌላ ትርጉም ነው ያለው በኢትዮጵያ እና በኢትዮጵያውያን ዘንድ ለዓላዊነትን ተደፍሮ ኤርትራ ገብታ ስታበቃ ህዝብን ስጨፈጭፍ ዝም ብሎ እዩኝ ማለት በጣም አሳፋሪ ነው የሚሆነው። እና የሞራል ስታንዳርድ እና ህግ ስታንዳርድ አለ አለም አቀፍ ህግ ኢትዮጵያም ጭምር የፈረመችበት ማለት ነው። ስለዚህ እየተባለ ያለው መጨፍጨፋችሁን አቁሙ ጆኖሳይድ መፈጸማችሁ ማለት ኤትኒክ ካልቸራል ሪሊጂየስ የሆነውን ክሊንዚንግ ነው እየተካሄደ ያለው። ይህንን አቁሙ ነው እየተባለ ያለው። አቶ ሸሪፍም እንዳልከው የኢትዮጵያ መንግስት የኤርትራ መንግስትን መጥራቱን የሚያሳይ አንድም ማለት ህጋዊ ይሁን ህጋዊ ባልሆነ መልኩ በመንግስት ባለስልጣናት ሲገለጽ አልሰማንም እስካሁን ድረስ። ስለዚህ ተጠርታ የሚለውንም በውስጥ ታዋቂነት ከሆነ የምናየው ይሆናል። ከዛ ባለፈ ግን ወደ ማዕቀቡ ስንመጣ ማዕቀቡ ብዙ ብዙ ተጽዕኖዎችን ይኖረዋል። ተጽዕኖዎቹ ኢኮኖሚያዊ፣ ዲፕሎማሲያዊ እና ጸጥታዊ ችግሮችን ይኖሩታል። በኢኮኖሚ ረገብ ስናወራው ኢኮኖሚያዊ ማዕቀብ ሲደረግ ኢትዮጵያ ሰላሳ እና አርባ ፐርሰንት በጀቷ ከእርዳታ ታሳቢ አድርጋ በጀት የምትይዝ አገር ናት። ይህንን ባለበት ያው ማዕቀቡ ሲጨመርበት ስራ አጥነት ይመጣል። ኢንቨስትመንት ክስተቱ ይቀንሳል። ዋጋ ግሽበት አሁንም ባለበት በብዙ እጥፍ ሊጨምር ይችላል። የውጭ ምንዛሬ ችግር ሊያጋጥም ይችላል። ይህንን ተከትሎ ደግሞ በተለይ በተለይ የከተማ ረሃብ አስከትሎ እነዚዎቹ ወደ ፖለቲካዊ ተቀይረው የጸጥታ ችግር ወይ ደግሞ ወደ ህዝባዊ እምቢተኝነት አድጎ ሀገሪቱ ወደማትወጣበት የጸጥታ ችግር ሊያስገባት ይችላል። ዲፕሎማቲካሊ ደግሞ የኢትዮጵያ መንግስት እስካሁን ድረስ ባሳያቸው ሂደቶች ተአማኒ ያልሆነ በውሸት ካራክተራይዝ የሚደረግ መንግስትና ማለት ኢሊት ያለበት ሀገር ሆኗል። ይህንን ደግሞ ታማኝነቱን እየቀነሰ ሲሄድ በአሜሪካም ረዥም እጅ ያላት ሀገር እንደመሆኗ በአውሮፓ ህብረትም፣ በአፍሪካ ህብረትም ሌላ የዲፕሎማቲክ ጫናዎችን፣ የኢኮኖሚክ ጫናዎችን በማድረግ አገሪቱ ወደ ፓሪያ ልትቀየር የምትችልበት ዕድሎች በጣም በጣም ሰፊ ናቸው። የጸጥታ ችግሩ በበለጠ የባሰ ነው የሚሄደው አሜሪካን በዚህ ሰዓት መጥታ ወደ ማቀት የገባችበት ዋና ምክንያት በጽሁፋቸውም እንዳሰፈሩት የኢትዮጵያ ብቻ ሳይሆን የአሜሪካን ጥቅም ወደ መጣረር የሚደርስ ችግር ሊፈጥር እንደሚችል እና ቀጠናዊ መልክ እየያዘ መምጣቱን ስለተገነዘቡ ነው። እና ጫናው በጣም በጣም በጣም ሰፊ ነው። እዛም አልፎ ኢትዮጵያም እንደ ሀገርም የመቀጠል እድሏንም የሚፈታተን ይሆናል። ዶክተር ሸሪፍ ሰይድ በአውስትራሊያ ፌዴራል መንግስት ክሊን ኢነርጂ ሬጉሌተር ደጀን፣ የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። ከሰዋል። እኔም አመሰግናለሁ በጣም። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።